ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በእስልምና ጉዳዮች ጠቅላይ ምክር ቤት መካከል ተፈጥሮ የነበረው አለመግባባት መፈታቱ ተነገረ። ሕንዳውያን አውስትራሊያውያን ከሜይ አጋማሽ ጀምሮ ወደ አውስትሬልያ እንዲመለሱ ተፈቀደ። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን ኒው ሳውዝ ዌልስ ቪክቶሪያና ኩዊንስላንድ ከህንድ ተመላሽ ህንዳውያን አውስትራሊያውያንን ለመቀበል ፈቃደኛ በመሆናቸው የበረራ ቁጥሮች በጠፍ ከፍ እንደሚሉ አስታወቁ። ቀደም ሲል በወርሃሜ መጨረሻ ሶስት አውሮፕላኖች ብቻ ተመላሽ ህንዳውያን አውስትራሊያውያንን ከህንድ ወደ አውስትሬሊያ እንደሚያጓጉዙ ተነግሮ ነበር። ይሁንና በአዲሱ ዕቅድ መሠረት ወደ ስድስት በረራዎች ከፍ ይላል። የአውስትሬሊያ የውጭ ጉዳዮችና ንግድ ዲፓርትመንት መዝግቦ ከያዛቸው 900 ለኮሮና ቫይረስ ይበልጥ ተጋላጭ ለሆኑ ህንዳውያን አውስትራሊያውያን ቅድሚያ እንደሚሰጥ ሲገልጡ እኒህ ዘጠኝ መቶ በጣሙን ተጋላጭ የሆኑትን ኢላማ ያደርጋል። የውጭ ጉዳዮችና ንግድ ዲፓርትመንትን ህንድ ውስጥ ተመዝግበው ያሉት ምዝገባቸው አሁናዊ መሆኑን ከልሰው እንዲያጣሩ ጠይቄያለሁ። ይህም ተመላሾችን መርጦ ቅድሚያ ለመስጠት ያግዛል። የቻርተር በረራው የሚከናወነው በአውስትራሊያውያን የበረራ ሰራተኞች ሲሆን ተመላሾች ከመሳፈራቸው በፊት ምርመራ ይደረግላቸዋል ብለዋል። እያንዳንዱ በረራ እስከ 150 ሰዎችን የሚጭን ሲሆን ቤተሰቦች እንዳይለያዩ ይደረጋል። በረራዎችም ከሜ 15 አንስቶ እንደሚጀምር አቶ ሞሪሰን ገልጠዋል። ይህ በእንዲህ እንዳለም ህንድ ውስጥ በየዕለቱ በኮሮና ቫይረስ የሚጠቁ ሰዎች ቁጥር እየናረ መጥቷል። ባለፉት 24 ሰዓታት 414188 ሰዎች በኮሮና ቫይረስ የተጠቁ ሲሆን ይህም ዕለታዊ የቫይረሱ ተጠቂዎች ቁጥር ሬኮርድ ሆኖ ተመዝግቧል። 3915 ሰዎችም ሕይወታቸው አልፏል። በሌላ በኩል የአውስትሬሊያ ብሔራዊ ካቢኔ 2.7 ሚሊዮን የኮሮና ቫይረስ ክትባት መሰጠቱን አስታውቋል። የአውስትሬሊያ ዋና የጤና መኮንን ፕሮፌሰር ፖል ኬሊ እንደገለጡት ዕድሜያቸው ከ16 ዓመት በላይ የሆኑ ከ10% በላይ አውስትራሊያውያን የተከተቡ ሲሆን የአረጋውያን መጣወሪያ ነዋሪዎችም በዚህ ወር መጨረሻ ሙሉ በሙሉ እንደሚከተቡ ገልጠዋል በእስልምና ጉዳዮች ጠቅላይ ምክር ቤት መካከል ተፈጥሮ የነበረው አለመግባባት መፈታቱንና የአዲስ አበባ ዩኒቨርሲቲ አስረኛ ደረጃ መያዙን የአገር ቤት ዘጋቢያችን በፈቃዱ አባይ እንደሚከተለው አጠናቅሯል። በእስልምና ጉዳዮች ጠቅላይ ምክር ቤት መካከል ተፈጥሮ የነበረው አለመግባባት መፈታቱ ተነገረ። በስምምነቱም የተለከትሎ ቅራኔ ውስጥ የነበሩት አካላት በጋራ የአፍጠር መርሃ ግብር በሸራተን ሆቴል ስለማድረጋቸው ተዘግቧል። የመጅሊስ አባላት ወደ አንድ እንዲመጡ ለሰሩ ሽማግሌዎችም በዚህ የስምምነት ወቅት ምስጋና ቀርቦላቸዋል። በቀጣይም ገለልተኛ አስመራጭ ኮሚቴ ተዋቅሮ አዲስ የመጅሊስ ምርጫ እንደሚደረግም ተነግሯል። መላው ሙስሊሙን በጋራ ለዚህ ሀሳብ እንዲቆሙ በሁለቱም ወገኖች ጥሪ ስለመተላለፉ ተነግሯል። የአዲስ አበባ ዩኒቨርሲቲ ከአፍሪካ ምርጡ አስረኛ ዩኒቨርሲቲ ስለመባሉ ተዘግቧል። ዩኤስ ኒውስ ግሎባል ዘንድሮ ባወጣው ደረጃ መሰረት ዩኒቨርሲቲው ከአፍሪካ ሀገሮች ዩኒቨርሲቲዎች አስረኛ ደረጃ ሲይዝ፣ በምስራቅ አፍሪካ ደግሞ የቀዳሚነት ስፍራውን ተሰጥቶታል። በዓለም ላይ ካሉት ዩኒቨርሲቲዎች አንጻር ደግሞ በአምስት መቶ ሀምሳ ሶስተኛ ደረጃ ላይ እንደሚገኘ ነው የተነገረው። ባለፈው ዓመት ኒውስ ግሎባል በወጣው ደረጃ ሰንጠረዥ መሰረት ከምስራቅ አፍሪካ ዩኒቨርሲቲዎች ሁለተኛ፣ እንደዚሁም ከዓለም ደረጃ ደግሞ ስድስት መቶ አስራ ስድስተኛ ደረጃ ላይ የነበረው አዲስ አበባ ዩኒቨርሲቲ ዘንድሮ የደረጃ መሻሻሎችን አሳይቷል ተብሏል። ለኤስቢኤስ ሬዲዮ በፍቃዱ አባይ ከአዲስ አበባ። ባለፉት 24 ሰዓታት ኒው ሳውዝ ዌልስ ውስጥ አንድም የማህበረሰብ ኮሮና ቫይረስ ተጋቦት አልተመዘገበም። ከ ከ13ሺህ በላይ ምርመራዎች ተካሂደው አምስት የባህር ማዶ መንገደኞች በቫይረሱ ተጠቅተው ተገኝተዋል። ቪክቶሪያ የማህበረሰብ ኮሮና ቫይረስ ተጋቦት ሳታስመዘገብ ሰባ ቀናትን አስቆጥራለች። የአውስትሬልያ ቅርጫት ኳስ ኮከብ ተጫዋቿ ሊዝ ካምቤጅ የአውስትሬልያ ኦሎምፒክ ቡድን ማስተዋወቂያ ፎቶግራፍ ላይ ነጭ አውስትራሊያውያንን ብቻ የያዘ በመሆኑ በቶኪዮ ኦሎምፒክ አውስትሬልያን ወክላ ላለመሰለፍ ማሰቧን ገለጠች። የአውስትሬልያ ኦሎምፒክ ኮሚቴም ጥፋቱን አምኗል፤ ሌሎች ሁሉን አቀፍ የሆኑ የማስተዋወቂያ ፎቶግራፎችን እንደሚያነሳም ቃል ገብቷል። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ65 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 9፣ ከፍተኛ 22። አድላይድ ብራ ይሆናል። ዝቅተኛ 13፣ ከፍተኛ 21። ሜልበርን ሊያካፋ ይችላል። ዝቅተኛ 12 ከፍተኛ 19። ሆባርት ብራ ይሆናል። ዝቅተኛ 11 ከፍተኛ 18። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 6 ከፍተኛ 21። ሲድኒ ያካፋል። ዝቅተኛ 18 ከፍተኛ 23 ብሬስበን ፀሐያማ ሆኖ ይውላል ዝቅተኛ 16 ከፍተኛ 28። ዳርዊን ፀሐያማ ሆኖ ይውላል ዝቅተኛ 23 ከፍተኛ 33። አዲስ አበባ ነጎድጓዳማ ይሆናል ዝቅተኛ 11 ከፍተኛ 21። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማልን። በእስልምና ጉዳዮች ጠቅላይ ምክር ቤት መካከል ተፈጥሮ የነበረው አለመግባባት መፈታቱ ተነገረ። እንዳውያን አውስትራሊያውያን ከሜ አጋማሽ ጀምሮ ወደ አውስትሬሊያ እንዲመለሱ ተፈቀደ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶትኮም ዶት ኤዩ አምሃሪክን ይጎብኙ።